የስብሰባው መሪዎች ወይዘሮ ሞገሪኒና ሚስተር ሪቻርድ እንዲሁም የአፍሪካ ህብረት የሰላምና ደህንነት ኮሚሽነር ሚስተር ስማኤል ቸርጉዌ ከስብሰባው በኋላ በሰጡት ጋዜጣዊ መግለጫ ስብሰባው አዲሱን የአፍሪካና የአውሮፓ ህብረት አጋርነት የበለጠ ለማጎልበት የሚያስችሉ ስምምነቶች የተደረሰበት እንደሆነ አስረድተዋል። ወይዘሮ ሞገሪኒ በመግለጫቸው ሁለቱ ህብረቶች የማይተባበሩባቸው ጉዳዮች እንደሌሉ አውስተው የአፍሪካ ህብረት በፖለቲካው፣ ኢኮኖሚው፣ በወታደራዊው ጠና በሚሰራቸው ስራዎች ሁሉ ድጋፍ እንደሚያደርግ በመግለጽ በሁሉም ቦታና በሁሉም አጀንዳዎች ላይ አንድ ላይ መሆናቸውን ገልጸዋል። በሶማሊያ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሳህልና በሌሎችም ቦታዎች አንድ ላይ ነን። ትብብራችንን በዓለም አቀፍ ደረጃ የሚታዩ ስጋቶችን በጋራ ለመመከት ወደሚያስችል ደረጃ ያሳድገናል ብለዋል። የአፍሪካ ህብረት የሰላም ማስከበር ስራዎችን ህብረቱ ቅድሚያ ሰጥቶ በፋይናንስና ስልጠና ሲያገዝ እንደቆየ ሁሉ አሁንም የሚቀጥል መሆኑን ሲገልጹም ለአፍሪካ የሰላም ማስከበር ፕሮግራም ማስፈጸሚያ እስካሁን 2.7 ቢሊዮን ዩሮ የወጣ ሲሆን ለተመሳሳይ ፕሮግራም ለሚቀጥሉት ሁለት ዓመታት የሚሆን 800 ሚሊዮን ዩሮ ለማሰባሰብ ጥረት እየተደረገ ነውም ብለዋል። የአውሮፓ ኮሚሽን ለኢንቨስትሜንትና ስራ ፈጠራ የሚረዳ የአፍሪካና አውሮፓ አዲስ ጥምረት ፕሮግራም የነደፈ መሆኑንም ወይዘሮ ሞገሮኒ ጠቅሰዋል። ወይዘሮ ሞገሮኒ ሁለቱ ህብረቶች አንድ ላይ ሲሆኑ ባሏቸው ከ80 በላይ መንግስታት በዓለም አቀፍ አጀንዳዎች ላይም ለውጥ ማምጣት የሚችሉ መሆኑን አንስተው ይህ ባይሆን ኖሮ የፓሪሱ የአየር ለውጥ ስምምነትም ሆነ የመንግስታቱ ድርጅት የዘላቂ ልማት ግቦች አጀንዳዎች እውን ላይሆኑ ይችሉ ነበር ብለዋል። የሩዋንዳው የውጭ ጉዳይ ሚኒስትር በበኩላቸው የአፍሪካና የአውሮፓ ህብረቶች የሚኒስትሮች ጉባኤ የተደረገው የአፍሪካ ህብረት በጎለበተበትና ወደ ላቀ ደረጃ በደረሰበት ወቅት መሆኑን ገልጸዋል። የሚኒስትሮቹ የጋራ ስብሰባ የተካሄደው አፍሪካ ተጠናክሮ በአንድ ድምፅ የሚናገር ኃይል በሆነበትና ተቋማቱን በማሻሻል ለ21ኛው ክፍለ ዘመን የሚመጥኑ እንዲሆኑ ለማድረግ በተቻለበት ጊዜ ነው በማለት ስብሰባውን የሁለቱ አህጉሮች ትብብር ተጠናክሮ እንዲቀጥል ለማድረግ ያስቻለ ነው ሲሉ ገልጸውታል። ሁለቱ ኅብረቶች በኮንጎ ዴሞክራቲክ ሪፐብሊክ ምርጫ ላይ የጋራ አቋም ያላቸው ስለመሆኑ ተጠይቀው በጋራና እየተመካከሩ እንደሚሰሩ ገልጸው በኮንጎ ዴሞክራቲክ ምርጫ መካሄዱ ጥሩ ሆኖ የኮንጎ ፖለቲከኞች እንዲወያዩና እንዲስማሙ ግን በጋራና በመመካከር የሚሰሩ መሆኑን አስታውቀዋል። ከዚሁ ጋር በተያያዘ የአፍሪካ ምርጫዎች በአብዛኛው ለምን አወዛጋቢ እንደሚሆኑና ለስደትና ፍልሰት ምክንያት በሆኑ ጉዳዮች ላይ ሚኒስትሮቹ የተወያዩ ስለመሆኑ ከዲደብሊው ለቀረበው ጥያቄ ባለሥልጣኖቹ ሁሉም ምርጫዎች በእውከትና በጥብት ይቋጫሉ መባሉ የተጋነነ ነው በማለት በርካታ ሰላማዊና ዴሞክራሲያዊ ምርጫዎችም እንደሚካሄዱ መገንዘብ ያስፈልጋል ብለዋል። ችግር በሚከሰትባቸው አካባቢዎችም የመፍትሄ አቅጣጫዎች እንደተቀመጡና ከእንግዲህ በአፍሪካ ስልጣን በምርጫ ብቻ እንጂ በኩዴታ ወይንም በሁከት ሊገኝ እንደማይችል አስረግጠው ተናግረዋል። ስደተኞችን በሚመለከትም ወይዘሮ ሞገሮኒ ሁለቱ ህብረቶች አንድ አቋም እንዳላቸውና የሰዎች ፍልሰት ሊቆም እንደማይችል ግን፣ በገደብ አስተማማኝ በሆነ መንገድና ቀጣይነት ባለውና የሰብአዊ መብቶች መጠበቃቸውን ባረጋገጠ ህጋዊ አሰራር እንደሚሆን ከዚሁ ጋርም ለስደት ምክንያት የሆኑ ሰው ሰራሽና የአየር ለውጥ የመሳሰሉ ችግሮች ላይም ትኩረት እንደሚደረግ ገልጸዋል። ገበያው ንጉሴ ለዲደብልዩ ብራስልስ